ር ኤም ኒ እንኳን ደህና መጡ አገሩን ተላመዱት ምንም ማለት ምንም ማለት ገና በመላመድ ላይ ነኝ በወንበሩ ላይ ይቀመጡ እግዚአብሔር ይስጥልኝ። እንደ ሰማሁት የአዲስ አበባ አየር በጣም መልካም ነው። በረዶ ብቻ የለንም እንጂ አየር ውስጥ በጣም አስደሳች ነው። ሻይ ለመሆኑ ሻይ ወይስ ቡና ይምጣልዎት? ቡና መርጣለሁ፣ አመሰግናለሁ። ቡናው እስኪመጣ ድረስ ስለ አዋሽ ወንዝ ግድብ ያለዎትን ጥያቄዎች ሊጠይቁኝ ይችላሉ። መታቀድ ለግድቡ የታቀደው ቦታ በጣም ተስማሚ መሆኑንና አለመሆኑን አላውቅም። ምን ይመስለዎታል? በደንብ ለም የአዋሽ ወንዝ ሸለቆ በደንብ ውሃ ካገኘ? በጣም ለም ይሆናል ተብሎ የሚገመት ቦታ ነው ገጠር ። ዳሩ ግን ውሃ ባለማግኘቱ ሸለቆው ገጠር ሆኖ ቀርቷል። ቦታውን ሄደው ባዩት ጊዜ የሸለቆውን ሀብታምነት ሊረዱት ይችላሉ። መስኖ፣ ኤሌክትሪክ ኤሌክትሪክ ጭምር። የኢትዮጵያ መንግስት ግድቡን ለማሰራት ያሰበው ለመስኖ ብቻ ነው ወይስ ለኤሌክትሪክ ኃይል ጭምር ነው? አላማ ለጊዜው የመንግስቱ ዋና አላማ ለመስኖ ብቻ ነው። አስተያየት ራፖር። ነገር ግን እርሶ ቦታውን አጥንተው በሚመጡበት ጊዜ አስተያየቶን በራፖሮ ላይ እንዲገልጹልን እንፈልጋለን። ከዚያ በኋላ ሊሻሻል የሚገባውን ነገር እናስባለን እንኳን ደህና መጡ አገሩን ተላመዱት ምንም አለል ገና በመላመድ ላይ ነኝ በወንበሩ ላይ ይቀመጡ እግዚአብሔር ይስጥልኝ። እንደ ሰማሁት የአዲስ አበባ አየር በጣም መልካም ነው። በረዶ ብቻ የለንም እንጂ አየሩስ በጣም አስደሳች ነው። ለመሆኑ ሻይ ወይስ ቡና ይምጣልዎት? ቡና መርጣለሁ። አመሰግናለሁ። ቡናው እስኪመጣለዎ ድረስ ስላዋሽ ወንዝ ግድብ ያለዎትን ጥያቄዎች ሊጠይቁኝ ይችላሉ። ለግድቡ የታቀደው ቦታ በጣም ተስማሚ መሆኑንና አለመሆኑን አላውቅም። ምን ይመስለዎታል? የአዋሽ ወንዝ ሸለቆ በደንብ ውሃ ካገኘ በጣም ለም ይሆናል ተብሎ የሚገመት ቦታ ነው። ዳሩ ግን ውሃ ባለማግኘቱ ሸለቆው ገጠር ሆኖ ቀርቷል። ቦታውን ሄደው ባዩት ጊዜ የሸለቆውን ሀብታምነት ሊረዱት ይችላሉ። የኢትዮጵያ መንግሥት ግድቡን ለመስራት ያሰበው ለመስኖ ብቻ ነው ወይስ ለኤሌክትሪክ ኃይል ጭምር ነው? ለጊዜው የመንግስቱ ዋና አላማ ለመስኖ ብቻ ነው። ነገር ግን እርስዎ ቦታውን አጥንተው በሚመጡበት ጊዜ አስተያየቶን በራፖሮ ላይ እንዲገልጹልን እንፈልጋለን። ከዚያ በኋላ ሊሻሻል የሚገባውን ነገር እናስባለን። ፎር ኮምፕረሄንሽን እንኳን ደህና መጡ። አገሩን ተላመዱት? ምንም ማለል ገና በመላመድ ላይ ነኝ። በወንበሩ ላይ ይቀመጡ። እግዚአብሔር ይስጥልኝ። እንደ ሰማሁት የአዲስ አበባ አየር በጣም መልካም ነው። በረዶ ብቻ የለንም እንጂ አየሩስ ውስጥ በጣም አስደሳች ነው። ለመሆኑ ሻይ ወይስ ቡና ይምጣለዎት? ቡና መርጣለሁ፣ አመሰግናለሁ ቡናው እስኪመጣ ድረስ ስለ አዋሽ ወንዝ ግድብ ያለዎትን ጥያቄዎች ይጠይቁኝ ይችላሉ። ለግድቡ የታቀደው ቦታ በጣም ተስማሚ መሆንና አለመሆኑን አላውቅም። ምን ይመስለዎታል? የአዋሽ ወንዝ ሸለቆ በደንብ ውሃ ካገኘ በጣም ለም ይሆናል ተብሎ የሚገመት ቦታ ነው። ዳሩ ግን ውሃ ባለማግኘቱ ሸለቆ ገጠር ሆኖ ቀርቷል። ቦታውን ሄዶ ባዩት ጊዜ የሸለቆውን ሀብታምነት ሊረዱት ይችላሉ። የኢትዮጵያ መንግሥት ግድቡን ለመሥራት ያሰበው ለመስኖ ብቻ ነው ወይስ ለኤሌክትሪክ ኃይል ጭምር ነው? ለጊዜው የመንግሥቱ ዋና ዓላማ ለመስኖ ብቻ ነው። ነገር ግን እርስዎ ቦታውን አጥንተው በሚመጡበት ጊዜ አስተያየቶን በራፖሮ ላይ እንዲገልጹልን እንፈልጋለን። ከዚያ በኋላ ሊሻሻል የሚገባውን ነገር እናስባለን። የኖሩበት መንደር በጣም ሰፊ አልነበረም የአሜሪካ ስልጣኔ በጣም ከፍ ያለ ነው ጣፋጭ ምግብ ለመብላት አልወድም መራራ መድኃኒት ለልጆች አትስጡ ኮምጣጣ ምግብ ለጤና ጥሩ አይደለም። የቃውን ግምት በስልክ ንገረኝ። አዋቂ ለመሆን ብትፈልግ ወደ ትምህርት ቤት ሂድ። ችግር እንዳያገኘን ጠንካራ ስራ መስራት ያስፈልገናል። የህድ ዘር መግዛት አለብኝ። አንተ ከየት ዘር ነህ? ትራንስፎርም ድሪልስ ድሪል ዋን አንድ አዲስ መጽሐፍ ያነባል። አንድ አዲስ መጽሐፍ በማንበብ ላይ ነው። የአባይን ግድብ ይሠራሉ። የአባይን ግድብ በመስራት ላይ ናቸው። የአቶ ለማን መምጣት ይጠባበቃሉ። የአቶ ለማን መምጣት በመጠባበቅ ላይ ናቸው። ቤት ይሠራል። ቤት በመስራት ላይ ነው። ቡና ትጠጣለች። ቡና በመጠጣት ላይ ናት። ራት ያቀርባል። ራት በማቅረብ ላይ ነው። ልጁን ልብስ ያለብሳል። ልጁን ልብስ በማልበስ ላይ ነው። ፈቃድ እቀበላለሁ። ፈቃድ በመቀበል ላይ ነኝ። ባለቤቱን ከቤተሰቦቹ ጋር ያስተዋውቃል። ባለቤቱን ከቤተሰቦቹ ጋር በማስተዋወቅ ላይ ነው። ከብቶቻቸውን ውሃ ያጠጣሉ። ከብቶቻቸውን ውሃ በማጠጣት ላይ ናቸው። ትምህርታቸውን ያጠኑ ነበር። ትምህርታቸውን በማጥናት ላይ ነበሩ። መኪናውን ያጥብ ነበር። መኪናውን በማጠብ ላይ ነበር። ራት ታዘጋጅ ነበረች። እራት በማዘጋጀት ላይ ነበረች። ከተማሪዋ ጋር ዳንስ ይደንስ ነበር። ከተማሪዋ ጋር ዳንስ በመደነስ ላይ ነበር። ስልክ ይደውል ነበር። ስልክ በመደወል ላይ ነበር። እንግዶቻቸውን ይጋብዙ ነበር። እንግዶቻቸውን በመጋበዝ ላይ ነበሩ። ለባልንጀራው ገንዘብ ይቆጥር ነበር። ለባልንጀራው ገንዘብ በመቁጠር ላይ ነበር። ጋዜጣውን ማነባችሁን አላውቅም። ጋዜጣውን ማንበብና ለማንበባችሁን አላውቅም። በአውሮፕላን መሄዷን አልነገረንም። በአውሮፕላን መሄድ አለመሄዷን አልነገረንም። እርሳሱ መጥፋቱን አላስታወቀም። እርሳሱ መጥፋትና አለመጥፋቱን አላስታወቀም። ዛፉን መትከላቸውን አልሰማንም። ዛፉን መትከል አለመትከላቸውን አልሰማንም። አበባውን ማስቀመጡን አላየሁም። አበባውን ማስቀመጥና ለማስቀመጡን አላየሁም። ብርጭቆውን መስበሯን አልነገረችኝም። ብርጭቆውን መስበሯን እና ለመስበሯን አልነገረችኝም። ቋንቋ ማጥናትህን አልሰማንም። ቋንቋ ማጥናት ወይም አለማጥናትህን አልሰማንም። መኪና መንዳቱን አላወቅሁም። መኪና መንዳት ወይም አለመንዳቱን አላወቅሁም። ፈተና ማለፋቸውን አልሰማንም። ፈተና ማለፍ አለማለፋቸውን አልሰማንም። አይኑን መታመሙን አልነገራትም። አይኑን መታመሙንና ለመታመሙን አልነገራትም። ከብቶቹን መቁጠሩን አላወቅሁም። ከብቶቹን መቁጠሩንና ለመቁጠሩን አላወቅሁም። ወሬውን እሷ ማውራቷን አልነገረኝም። ወሬውን እሷ ማውራትና አለማውራቷን አልነገረኝም። ኢትዮጵያ መርከብ ከአሜሪካ መግዛቷን አላወቅሁም። ኢትዮጵያ መርከብ ከአሜሪካ መግዛትና አለመግዛቷን አላወቅሁም። መድከሙን አልነገረንም። መድከሙንና አለመድከሙን አልነገረንም። ጨዋታው ማለቁን አልሰማንም። ጨዋታው ማለቁን ወይም አለማለቁን አልሰማንም። አዲስ አበባን መምረጧን አላወቀም። አዲስ አበባን መምረጧንና ለመምረጧን አላወቀም። የግድቡን ሥራ ማስፋፋታቸውን አልነገሩትም። የግድቡን ሥራ ማስፋፋትና ለማስፋፋታቸውን አልነገሩትም። ችግርህን ለማን ልትነግረው ትፈልጋለህ? ምናልባት ለባለቤቴ እነግራት ይሆናል። ልጆችሽን ከመገብሽ በኋላ አብረሽን ወደ ሲኒማ ቤት መሄድ ትፈልጊያለሽ? አዎ፣ ከአንተ ጋር መሄድና ሲኒማ ማየት በጣም ደስ ይለኛል። የሰጣሃት ቡና በጣም ጣፋጭ ነበር። አዎ፣ በጣም ጣፋጭ ነበር። ጥሬ ሙዝ በጣም መራራ ነው። በጣም መራራ አይደለም። የኢትዮጵያ ድምፅ የሚባል ጋዜጣ የሚጻፈው ኢትዮጵያ ውስጥ ነው? አዎ፣ አዲስ አበባ ከተማ ውስጥ ነው። ስለ ፈረንሳይ አገር እንድታወራላችሁ ሴትየዋን ጠራችኋት? አዎ፣ ጠርተናታል። ምናልባት ነገ ትመጣና ታወራልን ይሆናል። እዚህ መንደር የሚኖሩትን ሰዎች ስም በሙሉ ታውቃለህ? አዎ አውቃለሁ። በስልጣኔ ከፍ ያሉትን አገሮች ሄደህ ማየት ትፈልጋለህ? አዎ፣ በጣም ደስ ይለኛል። በግምት ከበደ አሁን የት የሚደርስ ይመስልሃል? ምናልባት አዲስ ከተማ ይደርስ ይሆናል። ትምህርት ቤት ሄደህ ልጆቹን ቆጥረህ መምጣት ትችላለህ? አዎ፣ ልሄድና ልቈጥራቸው ይችላለሁ። ሚኒስትሩን በደንብ አያችኋቸው? አዎ፣ አየናቸው። ከበደ በጣም አዋቂ ሰው ነው የሚሉት እውነት ነው። እኔ አቶ ከበደን አላውቃቸውም። ከጊዜ ጊዜ ችግር ደርሶብህ ያውቃል አዎ ብዙ ጊዜ በአንዳንድ ነገሮች ምክንያት ችግር ደርሶብኛል የአቶ ከበደ ላሞች ዘር ምን አይነት እንደሆኑ ታውቃለህ የለም አላውቅም ከእንግዶቹ ጋር ተላመድክ? አዎን ተላምጃለሁ። ልጅህ ሥራውን ወደደው? ምንም አይል። አገራችሁ ውስጥ ሻይ ይበቅላል? አዎ ይበቅላል። ከቡናና ከሻይ የቱን ትመርጣለህ? ከሻይ ቡና መርጣለሁ። ለሎሚ በታቀደው እርሻ ምን ተከልክበት? ቡናና መንደሪን ተከልሁበት። አገራችሁ ለእርሻ በጣም ለም ነው? አዎ፣ በጣም ለም ነው። የምትኖረው ገጠር ነው ወይስ ከተማ ውስጥ? ከተማ ውስጥ ነው። የአቶ ለማን ሀብታምነት የሰማ ከየት ነው? ከጓደኛዬ ሰማሁ። ግድቡ የሚያስፈልግ ለመስኖ ነው ወይስ ለኤሌክትሪክ? ለሁለቱም ሊሆን ይችላል ወደ አሜሪካ የምትሄድ ብቻህን ነው የለም አክስቴና ጎቴ ጭምር ከኔ ጋር ይሄዳሉ ትምህርታችሁን ከጨረሳችሁ በኋላ ዓላማችሁ ምንድን ነው ወደ አገራችን ተመልሰን ለመንግሥታችን ለመሥራት ነው። ስለ ትናንቱ ንግግር አስተያየትህ ምንድን ነው? እኔ በጣም ጥሩ ንግግር ይመስለኛል። አንተ ስለ እሱ ምን ዓይነት ራፖር ትሰጣለህ? እኔ ደህና ራፖር እሰጣለሁ። ቤትህ አጠገብ ምንጭ አለ? አዎን፣ አንድ በጣም ትልቅ ምንጭ አለ። የአዲስ አበባ ከተማ እየተስፋፋ ሄደ? አዎ፣ በጣም ተስፋፍቷል። ዋጋው ከአስር ብር ቢያንስ ትገዛዋለህ አለህ አዎ እገዛዋለሁ። ቢያንስ አስር ብር ያወጣ ይመስልሃል? አዎ አስር ብር ልትሸጠው ትችላለህ። የሰውየው መልክ እንዴት ያለ ነው? በጣም ቀይ ነው። ለምን ለማ እንዲመጣ አትፈልግም? ሥራ ስለሚያስፈታኝ ነው። የለማ ቤት ትልቅ ነው። ምንም አይል። ትናንት የበላችሁት ራት ጥሩ ነበር። ምንም አይል። ሰዓትህን ወደድካት? ምንም አትል። የአዲስ አበባ ህዝብ ግምት ብዙ ነው። ምንም አይል። ልጆቹ ተሻላቸው? ምንም አይሉ። ራስውን ተሻለዎት? ምንም ማለል። ቀኑ ብርድ ነው? ምንም አይል። ዋሽንግተን ሙቀት ነው? ምንም አይል። ከተማዋ እየተስፋፋች የለች? ምንም አትል። ዳቦው ጣፋጭ ነው? ምንም አይል። ለጤናችሁ ደህና ናችሁ፣ ምንም አንል። ደህና ናችሁ፣ ምንም አንል። አይንህን ተሻለህ፣ ምንም አለል። ጥሩ ተማሪዎች ናቸው፣ ምንም አይሉ። ናረቲቭ ድርሰት ሥራዬ ከብት ርቢ ነው። ብርቱ ሰው ብዙ ገንዘብ ያገኛል። በትልቁ ጋራ አጠገብ አንድ ቤት አለኝ። የከበደ ወንድም እረኛ ነው። በቀድሞ ጊዜ ሰዎች በበቅሎ ይጓዙ ነበር። የኢትዮጵያ ዩኒቨርሲቲ በአዲስ አበባ ውስጥ ተመሠረተ። መመስረት ደህናዋል። ቤት አጠባበቅ ታውቃለች። የኢትዮጵያ ገበሬዎች በጣም ብርቱ መሆናቸውን አውቃለሁ። አሁን አብዛኛዎቹ ገበሬዎች የት እንደሚኖሩ ልትነግረኝ ትችላለህ? ብዙዎቹ ገበሬዎች በእርሻቸው አጠገብ በሚገኙት በትንንሽ መንደሮች ውስጥ ይኖራሉ። ከብት ርቢ በሰፊው በኢትዮጵያ ውስጥ ይገኛል። አዎን፣ ግማሾቹ ገበሬዎች የሚገኙት በእርሻ ሲሆን፣ ግማሾቹ ደግሞ ከብት በማርባት ነው። ለመሆኑ ወደዚህ አገር ከመጣህ ጀምሮ ከብቶች አይተህ አታውቅም? ብዙ ከብቶች በየሜዳውና በየጋራው አጠገብ አይቻለሁ። ለመሆኑ ገበሬዎቹ ከብቶቻቸውን እንዴት አድርገው ይጠብቃሉ? አዲሱ የከብት ርቢ ዘዴ በሰፊው ስላልተለመደ አብዛኛዎቹ ገበሬዎች ከብቶቻቸውን በረኛ ያስጠብቃሉ። ይህ የቀድሞ ልማድ ስለሆነ ገበሬዎቹ በቀላሉ ሊተዉት አይችሉም። የኢትዮጵያ ኢኮኖሚ የተመሰረተው በእርሻ ላይ ስለሆነ ስለ ኢትዮጵያ ገበሬዎች ማወቅ በጣም ይጠቅማል። በሰፊው ስላስረዳኸኝ አመሰግናለሁ። ደህናዋል። አሜን፣ ደህናዋል። የኢትዮጵያ ገበሬዎች እንዴት ናቸው? አብዛኛዎቹ ገበሬዎች የት ይኖራሉ? ከብት ርቢ በኢትዮጵያ ተስፋፍቷል። ከብቶች የሚገኙበት ቦታ ወዴት ነው? የከብቶች አጠባበቅ እንዴት ነው? የአዲሱ ከብት ርቢ ዘዴ በኢትዮጵያ ውስጥ ተስፋፍቷል። ብዙ እረኞች በኢትዮጵያ ይገኛሉ። የረኞቹ ዋና ሥራ ምንድን ነው? ገበሬዎች የሚከተሉት የቀድሞ ልማድ ምንድን ነው? በኢትዮጵያ ውስጥ ብዙ የቀድሞ ልማዶች አሉ። ለኢትዮጵያ ኢኮኖሚ መሠረት የሆነው ምንድን ነው? በአንድ አገር ውስጥ የእርሻን ሥራ ለማስፋፋት ምን ማድረግ ያስፈልጋል? ቲስ ኢስ የኤንድ አፍ ዩኒት ፎርቲ ቱ